የአሜሪካ ድምፅ ነው በ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 18 2016 ዓ ም ዝግጅታችን ጀመረ። ጊዜ ስትልኝ እንደምናምሽታችኋል የተከበራችሁ አድማጮቻችን። የዲሞክራቲክ ፓርቲ ጉባኤ መጠናቀቁን አስመልክቶ የሪፐብሊካንና ዲሞክራት ፓርቲዎች ጉባኤ እንዲሁም የዘመቻ አካሄድን በተመለከተ በአሜሪካ የሚኖሩ ትውልደ ኢትዮጵያውያን ምን ያስባሉ በሚል የአሜሪካ ድምፅ ኢትዮጵያውያንን አነጋግሯል። በኋላ ላይ የተመለከተ ዝግጅት ይኖረናል። የወጣቶችን የአእምሮ ጤናን በተመለከተም ቅንብር ወደ እናንተ እናደርሳለን። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የዕለቱ የተመረጡ ሙዚቃዎችን ይዞ ወደ እናንተ ይደርሳል። ፕሮግራም በመምራት አብራችን ማመሻው አስማማየ ነው ነኝ። የፕሮግራም ዋና አዘጋጅ ቆንጅታ ይናት። ዝግጅቶቻችንን ከራዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኒስ ዶት ኮም በቀጣይ የተላለፈ ይገኛል። እስከ ምሽቱ አላስት ድረስ አብራናችሁን እንቆያለን። እናንተም አብራችሁን ቆዩ። አሁን ሰዓቱ የዋና ዋና የዓለም ዜና ነው። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሶማሊያ ባለስልጣናት ኢትዮጵያ በዚህ ዓመት መጀመሪያ ላይ ከሶማሌላንድ ጋር ከተፈራረመችው አወዛጋቢ የመግባቢያ ስምምነት እስካልወጣች ድረስ የኢትዮጵያ ወታደሮችን ከመጪው የአፍሪካ ሕብረት ድጋፍ ተልዕኮ በአጭር አጠራሩ አውሶም አካል እንደማይሆኑ በድጋሚ አስጠነቀቁ። የሱማሊያ ጠቅላይ ሚኒስትር ሀምዛ አብዲ ባሬ ኢትዮጵያ የመግባቢያ ስምምነቱን ካላቋረጠች ኃይሎቿ የመጪው የአውሶም ተልእኮ አባል እንደማይሆኑ በዚህ ሳምንት ተናግረዋል። አውሶም እንደ ኢሮፓ አቆጣጠር ጥር 2025 ካሁኑ የአፍሪካ ህብረት ተልእኮውን የሚቀበል ሲሆን በሱማሊያ ለሶስት ዓመታት ተሰማርቶ ይቆያል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢዩ ተድላ ለአውሶም የመጨረሻ የፖለቲካ የፋይናንስ ና የሎጂስቲክስ ዝግጅቶች በአመቱ መጨረሻ እንደሚጠናቀቁ ለአሜሪካ ድምጽ ተናግረዋል። ምንም እንኳ የሶማሊያ ፍላጎት ባይሆንም የኢትዮጵያን የመከላከያ ጦር በአውሶም ተልእኮ ሊሳተፍ ይችል እንደሆነ የተጠየቁት አቶ ተድላ ይህ የሀሰን ሼክ መሀሙድ ና የቅርብ ባልደረቦቻቸው ወይም የፌዴራል አባል ክልሎችን ጨምሮ የሶማሊያ ፖለቲካ ሊቃን ፍላጎት ነው። የዚህን መልስ ለናንተ ተዋለው በማለት መልሰዋል። የሐማስ ልዑክ ስለ ጋዛው የተኩስ አቁም ለመነጋገር ወደ ካይሮ አምርቷል። በከፍተኛ የሐማስ ባለስልጣን ካሊል አልሀያ የሚመራው የሐማስ ልዑክ በሰሞኑ የተኩስ አቁም ንግግር ዙሪያ ከሸምጋዮች የቀረበውን ለመስማት ዛሬ ቅዳሜ ወደ ካይሮ አቅንቷል ሲል የፍልስጤማውያኑ ቡድን ባወጣው መግለጫ አመለከተ። የዩናይትድ ስቴትስና የእስራኤል ልኡካን ከትላንት በስቲያ ሐሙስ እና ትላንት አርብ በተኩስ አቁም ስምምነት ዙሪያ ልዩነቶችን በመፍታት ላይ ያተኮሩ ስብሰባዎችን በካይሮ እንዳካሄዱ ሁለት የግብጽ የደህንነት ምንጮች እንደነገሩት ሮይተርስ ዘግበዋል። የሐማስ ከፍተኛ ባለስልጣን ኢዛት አልረሺቅ የአሜሪካ ፕሬዚደንት ጆ ባይደን ለኤሮፓ አቆጣጠር ሐምሬ ሁለት ያቀረቡትን ሀሳብ ሐማስ መቀበሉንና ተግባራዊ እንደሚያደርገውም በገባው ቃል መሰረት ቃሉን ለመፈጸም ቁርጠኛ መሆኑን ዛሬ ቅዳሜ ተናግረዋል። ባለፈው ሐምሌ የጋዛ ጦርነትን ለማስቆም ከተደረሰው ስምምነት የመጀመሪያ ምዕራፍ የሆኑትን ከ16 ቀናት በኋላ ወታደሮችና ወንዶችን ጨምሮ የእስራኤል ታጋቾችን በመልቀቅ ንግግር ለመጀመር መስማማቱን የሐማስ ከፍተኛ ባለስልጣን ለሮይተርስ ተናግረዋል። ሌላው የሐማስ ባለስልጣን መሐሙድ ማርዳዊ የልዑካን ቡድኑ አሁን ወደ ካይሮ አቀና ማለት ሐማስ በሚቀጥለው ዙር በቀጥታ ይሳተፋል ማለት እንዳልሆነ ለሐማስ ቅርበት ላለው የመገናኛ ብዙሀን መናገራቸውን ሮይተርስ ዘግቧል። በተያያዘ ዜና በእስራኤል ጥቃት ከ30 በላይ ፍልስጤማውያን ተገደሉ። በደቡባዊ ጋዛ ሰርጥ እስራኤል ዛሬ ቅዳሜ በፈጸመችው በርካታ የአየር ድብደባ ቢያንስ ከ30 በላይ ፍልስጤማውያን መገደላቸውን ባለሥልጣናት አስታወቁ። ፍልስጤማውያኑ የተገደሉት ግብጽ ዋና ከተማ ካይሮ ውስጥ በከፍተኛ ደረጃ የተያያዘው የተኩስ አቁም ንግግር ዝግጅት እየተካሄደ ባለበት ወቅት ነው። ካን ዩኒስ በሚገኘው መኖሪያ ቤታቸው ላይ በደረሰው የአየር ድብደባ ከሞቱት መካከል ሁለት ሕጻናትን ጨምሮ 11 የአንድ ቤተሰብ አባላት ይገኙበታል። ናስር ሆስፒታል በካንዮኒስ ና አካባቢው በተደረጉ ሶስት ጥቃቶች የተገደሉ 33 አስክሬኖች ማግኘቱን የገለጸ ሲሆን አላቅሳ ሰማዕታት ሆስፒታል ሌላ ሶስት አስክሬን ተቀብለዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ሰሜን ኮሪያ ዩናይትድ ስቴትስ የቀድሞ መርሃ ግብሯን በመገምገም አዲስ የኒውክሌር ስትራቴጂ እቅድ አውጥታለች የሚለውን ዘገባ አወገዘች። ሰሜን ኮሪያ ዛሬ ቅዳሜ ባወጣችው መግለጫ በአጸፋው ሉዓላዊነቷን የሚያስጠብቅ የራሷን የኒውክሌር አቅም እንደምታጠናክር አስታውቃለች። ኒውዮርክ ታይምስ በዚህ ሳምንት ባወጣው ዘገባ በፕሬዝደንት ባይደን የጸደቀው የአሜሪካ እቅድ ከሩሲያ፣ ቻይናና ሰሜን ኮሪያ ጋር ሊፈጠር ለሚችለው የኒውክሌር ግጭት መዘጋጀት ላይ ያተኩራል፣ በተለይም በቻይና እያደገ በመጣው የኒውክሌር ጦር መሳሪያ ላይ አጽንኦት ይሰጣል ብሏል። ሰሜን ኮሪያ ዘገባውን ተከትሎ ባወጣችው መግለጫ በዋሽንግተን በተከለሰው እቅድ ሊከሰቱ የሚችሉ ሁሉንም አይነት የደህንነት ተግዳሮቶችን ለመቆጣጠርና ለማስወገድ በሁሉም መንገድ የአገሪቱን ስትራቴጂካዊ ጥንካሬዋን ያጠናክራል ማለቷን የኮሪያ ማዕከላዊ ዜና ወኪል ዘግበዋል። ሩሲያና ሰሜን ኮሪያ አገሪቱ ከተመሰረተችበት ጊዜ ጀምሮ ወዳጆች ሲሆኑ ከዩክሬን ጦርነት ወዲህ ይበልጥ ተቀራርበዋል። ዩናይትድ ስቴትስ እና ደቡብ ኮሪያ ሰሜን ኮሪያ ሩሲያ የዩክሬን ውስጥ ለምታካሂደው ጦርነት ጥይቶችና ሚሳይሎችን ትሰጣለች ሲሉ ይከሳሉ። በመጨረሻም ጀርመን ውስጥ በስለት ሶስት ገድሎ ስምንት ያቆሰለው ተጠርጣሪ እየታደነ ነው። የጀርመን ፖሊሶች ትላንት አርብ ምሽት ሶሊንገን በተባለች ከተማ በርካታ ሕዝብ ተካፋይ በነበረበት ፌስቲቫል ላይ ሶስት ሰዎችን በስለት ወቅቶ ገድሏል፣ ቢያንስ ስምንት ሰዎችን አቁስሏል ያሉትን ተጠርጣሪ እያደኑ መሆኑን አስታወቀ። ፖሊስ እስካሁን አጥቂውን መለየት ባለመቻሉ ፍተሻው እንደቀጠለ መሆኑን ገልጾ ሕብረተሰቡ ነቅቶ ራሱን እንዲጠብቅ አሳስበዋል። ምዕራብ ጀርመን ኮሎና ከተማ አቅራቢያ በምትገኘው ሶሊንገን ከተማ በደረሰው የስለት ጥቃት ከቆሰሉት ስምንት ሰዎች መካከል አምስቱ በብርቱ መቁሰላቸው ተመልክተዋል። አጥቂው አደጋውን ያደረሰው ትርኢቱ ከሚታይበት የዝግጅት መድረክ ፊት ለፊት ባሉ ሰዎች ላይ መሆኑም ተነግረዋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ፣ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላልፍላችሁን የዛሬ ናሴ 18 2016 ዓ ም ዝግጅታችን ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት ዘወትር ከሰኞ እስከ እሑድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን፣ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኒስ ዶት ኮም፣ እንዲሁም በፌስቡክ አትቪ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን የምናልፈው ወደ እለቱ የመጀመሪያ ዝግጅት ነው። የመጀመሪያው ዝግጅታችን መግቢያ ላይ ያስተዋወቅኳችሁ የዲሞክራቲክ ፓርቲ ብሔራዊ ጉባኤ መጠናቀቁን አስመልክቶ ኢትዮጵያውያን ያነጋገርንበት ነው። ለአራት ቀናት የተከናወነው የዲሞክራቲክ ፓርቲው ብሔራዊ ጉባኤ ሐሙስ ምሽት ተጠናቋል። ፓርቲው ምክትል ፕሬዚዳንት ካማላ ሃሪስን ለፕሬዚዳንትነት የሚኒሶታ አገረ ገዢ ቲም ዋልዝን ደግሞ ለምክትል ፕሬዚዳንትነት እንዲወዳደሩ አቅርቧል። የሪፐብሊካኑ ፓርቲ ብሔራዊ ጉባኤም ባለፈው ሐምሌ እንዲሁ ተከናውኗል። ዶናልድ ትራምፕና ጄዲ ቫንስ ፓርቲውን ወክለው ለፕሬዚዳንትነትና ለምክትል ፕሬዚዳንትነት እንዲወዳደሩ አቅርቧል። ሁለቱ ወገኖች ዋይት ሀውስን ለመቆጣጠር በሚያደርጉት ጥረት የምርጫ ዘመቻቸውን አጧጥፎ የሚቀጥሉበት ወቅት ላይ እንገኛለን። የምርጫ ክርክሮችም ቀነ ቀጠሮ ተቆርጦላቸዋል። የሁለቱንም ፓርቲዎች ጉባኤና የዘመቻ አካሄድ በተመለከተ በአሜሪካ የሚኖሩ ትውልደ ኢትዮጵያ ምን ያስባሉ? ባልደረባችን እንግድ ወልዴ የሁለቱም ፓርቲዎች ደጋፊ የሆኑ ድምፅ ሰጪ ትውልደ ኢትዮጵያውያን አነጋግሮ ተከታዩን አዘጋጅቷል። የትኛውም ፓርቲ አባል የሆኑ በሁሉም ሕዝቦች ስም፣ በእናቴ ስም፣ አብረውኝ ባደጉ አሜሪካውያን ስም፣ ጠንክረው በሚሰሩ ሰዎች ስም በምድር ታላቅ በሆነችው ሀገር ታሪካቸው በሚጻፈው ሰዎች ሁሉ ስም ለፕሬዝዳንትነት መታጨቴን እቀበላለሁ። የአሜሪካው ምክትል ፕሬዝደንት ካመላ ሄሪስ ለአሜሪካ ፕሬዝደንትነት እንዲወዳደሩ በፓርቲያቸው መታጨታቸውን በይፋ ሲቀበሉ የተናገሩት ነበር። ለአራት ቀናት ሞቅ ደመቅ ተደርገው የተከናወነው የዴሞክራቲክ ፓርቲው ብሔራዊ ኮንግረስ ሐሙስ ምሽት ተጠናቋል። ፓርቲው ምክትል ፕሬዚደንት ካሜላ ሄሪስ ለፕሬዚደንትነት፣ የሚኒሶታው አገረገዥ ቲም ዎልዝን ደግሞ ለምክትል ፕሬዚደንትነት እንዲወዳደሩ አቅርቧል። ሁለቱ ውጭዎች ከሪፐብሊካን ፓርቲው ወገን ከቀረቡ ውጭዎች ማለትም ከቀድሞ ፕሬዚደንት ዶናልድ ትራምፕና ከኦሃዮ ሴናተር ጄዲ ቫንስ ጋር በመጪው ጥቅምት 26 2017 ዓ ም በሚደረገው ምርጫ ዋይት ሀውስን ለመቆጣጠር ፍልሜ ያደርጋሉ። I proudly accept your nomination for president of the United States. በፕሬዝዳንትነት እንድወዳደር እኔን መምረጣችሁን በክብር እቀበላለሁ። የሪፐብሊካኑ ፓርቲ ብሔራዊ ጉባኤ ባለፈው ሐምሌ በተመሳሳይ መንገድ ተከናውኗል። ቀደም ብለን ያደመጥናቸውን ዶናልድ ትራምፕንና ጄዲ ቫንስን ፓርቲውን ወክለው ለፕሬዝደንትነትና ለምክትል ፕሬዝደንትነት እንዲወዳደሩ አቅርቧል። የዲሞክራቲክ ፓርቲውንም ሆነ የሪፐብሊካኑን ብሔራዊ ጉባኤዎች እንዲገመግሙልን እንግዶች ጋብዘናል። ቴክሳስ በሚገኘው ካሊንስ ኮሌጅ የኢኮኖሚክስ መምህር የሆኑት ፕሮፌሰር መሐመድ ጣይሮ በእንደ አውሮፓን አቆጣጠር 2014 ግዛቲቱን በመወከል ለአሜሪካ ሴኔት ወይም የሕግ መወሰኛ ምክር ቤት ለእንደራሴነት በግል ተወዳድረው ነበር። ለአድማጮቻችን ግልጽ ለማድረግ ፕሮፌሰር ጣይሮ አሁን የተመዘገቡ የዲሞክራቲክ ፓርቲው አባል ናቸው። ፕሮፌሰር ጣይሮ በቅድሚያ የሁለቱን ፓርቲዎች ብሔራዊ ጉባኤዎች በተመለከተና እጩዎቹ በተመረጡበት መንገድ ላይ ሀሳባቸውን ያካፍላሉ። እንግዲህ የፓርቲ ጉባኤ አንደኛው ትልቁ ነገር የፓርቲውን እጩ ከህዝብ ጋር ማስተዋወቅ ነው። ትራምፕም ያንን ለማድረግ ሞክረዋል። እንግዲህ ትራምፕ ቀድሞ ፕሬዚደንት ነበር፣ ሰው ሁሉ ያውቀዋል። ብዙም አዲስ ነገር የታየበት አይደለም። እኔ ሳየው ግን የካሜላ ሃሪስ በብዙ ምክንያት እሷን እንደ አዲስ አስተዋውቀዋል ብዬ ገምታለሁ። አንደኛው እሷ ራሷ በመግቢያ ንግግር እንዳለችው በጣም አንላይክሊ ካንዲዴት ናት። ፕሬዚደንት ባይደን ከምርጭ ከእጩነት ወጥቶ ነው እሷ እጩ የሆነችው እና አንደኛው ትልቁ ነገር እሱ ነው ሁለተኛው ደግሞ ጥቁር በመሆኗ ሴት በመሆኗ ብዙ ሞቅታን ኤክሳይትመንት በፈረንጅኛው ፈጥራለች ንግግሯ ደግሞ ላይ ላዩ ስናየው ብዙ ሰው ከሚገምተው በላይ ነበር በጣም ዲስፕሊን ያለው ከስክሪፕቱ ያልወጣ ሞቅታን የፈጠረ። ሞቅታን መፍጠር እንግዲህ በአማርኛ ምን እንደሚባል አላውቅም። ኤክሳይትመንት መፍጠር አንደኛው ትልቁ የዚህ የኮንቬንሽን ወይም የጉባኤ ስራ ነው። ያንን ፈጥሯል። አዲስ ነገር ነው ደግሞ እንዳልኩ፣ ሴት ናት፣ ጥቁር ናት። እናቷ ኢንዲያ ናት፣ አባቷ ጀማይካን ነው። በጣም ኮንቪንሲንግ ስቶሪ ነው። አስተዳደጓን ስትነግር ከእህቷ ጋር እንዴት እንዳደገች አባቷ በሕፃንነቷ ከእናቷ ጋር ተለያይቶ እናቷ እንዳሳደገቻት ስትናገር በጣም የሚያሳምን እና ብዙ ሰው ይህንን ኤክስፒሪየንስ ሼር ያደርጋል እና በጣም ኮንቪንሲንግ የሆነ ስቶሪ ነው የተናገረችው። በአጭሩ ዲስፕሊን ያላት ካንዲዴት እጩ ስለሆነች ከእስክሪፕቱ አልወጣችም። ንግግሩ በጣም በጣም ቆንጆ ነበር። ትረምፕ ችግሩ ምንድን ነው፣ ስክሪፕቱን ትቶ መሀል ላይ ይህን ለመጀመሪያ አንድ አምስት ስድስት ደቂቃ ቆንጆ ነበር፣ እንደምታስታውሰው የትረምፕ ንግግር። ከዛ በኋላ ከተጻፈለት ስክሪፕት ወጥቶ ብዙ ነገር እንደምናውቀው ትረምፕ የፈለገውን ነገር ይናገራል ቆንጆ አድርጎ የጀመረውን ነገር ወደው ከአምስት ደቂቃ በኋላ ድሮ የምናውቀው ትረምፕ ሆነ። ያ ትንሽ አበላሽቶበታል በታል ብዬ አስባለሁ። ግን የእሱም ኤክሳይትመንት ፈጥሮ ነበር። ያ ኤክሳይትመንት ደግሞ ሞቅታ፣ ለጊዜው እሱን ትጋልባለህ። ብዙ አይቆይም አብዛኛውን ጊዜ ካመላ ሀሪስም ያንን ኤክሳይትመንት ሞቅታ ትጋልባለች ባለች ትንሽ ጊዜ እንደምናውቀው፣ ያ ብዙም አይቆይም። ግን ለአሁኑ በጣም ቆንጆ እና በጣም ሰክሰስፉል የሆነ ጉባኤ ነው፣ ከሪፐብሊካኖቹ እየተሻለ ብዬ ነው የማስበው። በአሜሪካ የሚገኙ በርካታ ኢትዮጵያውያን በምርጫው እንደሚሳተፉ ይጠበቃል። እንደ የፖለቲካ ዝንባሌያቸው በባህል በሃይማኖትም ሆነ ከያዙት እሴት አንጻር አንዱን ወይም ሌላውን ፓርቲ ይደግፋሉ። ለዛሬ ያገኘናቸው የዲሲ አካባቢ ነዋሪ ላባን ስዩም ይባላሉ። የረጅም ጊዜ የሪፐብሊካን ፓርቲው ደጋፊ ናቸው። እንደ ፕሮፌሰር መሐመድ ጣይሮ ሁሉ ላባን ስዩምም የሁለቱም ፓርቲዎች ብሔራዊ ጉባኤዎችን በተመለከተና እጩዎቹ በተመረጡበት ሁኔታ ላይ ሀሳባቸውን ያካፍላሉ። ውል ሁለት ኖሚኒ የስ ሁለት ኖሚኒ አሉ፣ ግን አንዱ ኢንካምፓንት ነው። አሁን ከማላ ሄሪስ የምታደረጋለችው እኔ ከውጭ ነው መመጣ ያለሁ ብላ ነው የምታናገሩ ያለችው። አሁን ስለዚህ በዚህ አራት አመት አሁን ከጆ ባይድን ምክትል የጆ ባይድን ሆና በሁሉም ፖሊሲ የቆየችው አልነበረችም። ስለዚህ በቃ እኔ አዲስ ነኝ፣ ለሲስተሙም አዲስ ነኝ፣ የውጭ ሰው ነኝ ብላ ነው ራሷን እንደገና እንደ አዲስ ለህዝብ የምታስታውቅ ያለችው ማለት ነው። ስለዚህ ይሄ መድረክ አሁን ያለፍ ነው ያ ነው የሚያደርገው የነበረው ማለት ነው። ስለዚህ በዚህ ሶስት አመት አሁን እሷ ምንም እጅ የለባት። በቃ አብሰንት ነበረች። አልታያችም፣ አልተሰማችም። አዲስ ሰው ነች ለሲስተሙ እና እሱ ነው የሞከሩት። አሁን ያለው ጥያቄ ሰራ ወይ ነው። የሪፐብሊካኖቹ ኖርማል ወይ ኤክስፔክት የሚደረገው ወይ ነው የሄደው። ለምን ዳናልድ ትራምፕ ከዚህ በፊት ፕሬዚደንት ነበረ። አሁን ደግሞ ፕራይመሪ ተደርጎ ኦፊሻሊ አሸንፎ ማለት ነው ቤት ተካሂዶ ሌላ ሰዎች ነበሩ እና እነሱን አሸንፎ ነው፣ ፕራይመሪውን አሸንፎ ያዘው ማለት ነው። በተጨማሪም ለማን ስዮም ለምን የሪፐብሊካኑን ፓርቲ እንደሚደግፉ ምክንያታቸውን ያስረዳሉ። ፎር ኤግዛምፕል አሁን ኤግዛምፕል ለመሆን ይሄ በአቦርሽን ያሉ አተሳሰብ በጽንስ ማስወረድ እና የጌ ሜሪሽ ደግሞ ማለት ነው በዛ መሰረት በተመሳሳይ ፆታዎች መካከል ነበር አሁን በዚህ በዚህ ሪፐብሊካን ፓርቲው ኮንሰርቫቲቭ ነው። በልጆች ትምህርት ቤትም አለ። አሁን እዚህ ሜሪላንድ እኔ የሜሪላንድ ተቀማጭ ነኝ። አሁን እዚህ ሜሪላንድ በትምህርት ቤቶች እንደ ኖርማል ነገር ነው የሚያስተምሩት። ልጆቹም የሞራሉ የሞራል ፋይበሩ የተሰበረ ህብረተሰብ አይነት ነገር ነው ኦኬ የሚያርጉት ማለት ነው እና አሁን ይሄ ሪፐብሊካን ፓርቲ ስለሚጠራል እኔን የእሱም ደጋፊ ነኝ። በዛ ምክንያትና በሌላ ደግሞ ግብር መቀነስ አለበት ብሎ ስለሚያምኑ በዛ መሰረት እኔም እሱም የእሱም ደጋፊ ነኝ። ዲሞክራቶቹንና ሪፐብሊካኑን ከሚለያዩ ጉዳዮች መካከል የጽንስ ማስወረድ መብት፣ የጾታ ትምህርት አሰጣጥ፣ የተመሳሳይ ጾታ አፍቃሪዎች መብት እንዲሁም በተለይም የድንበርና የፍልሰተኞች ጉዳይ ይገኙባቸዋል። ድንበርንና ፍልሰተኞችን በተመለከተ ካመላ ሄሪስ ፍጽም ያለው ያሉትን ስራ ያወሳሉ። በአሜሪካና በሜክሲኮ መካከል በሚገኝ በመሬት ውስጥ ተቆፍሮ በተሰራ መተላለፊያ ከህግ አስከባሪዎች ጋር በመሆን ተጉዣለሁ። ሀገር ተሻጋሪ የሆኑ ወረበሎችን የአደንዛዥ ዕፅ አስተላላፊዎችን፣ ሰዎችን በህገ ወጥ መንገድ በማስተላለፍ ሀገራችን የገቡትን ከስሼ በእያንዳንዱ ክስ አሸንፊያለው። በተቃራኒው ዶናልድ ትራምፕ ካማላ ሄሪስ የድንበሩን ሁኔታ ለማሻሻልና ህገ ወጥ ፍልሰተኞችን ለማስቆም ምንም እንዳልሰሩ ይናገራሉ። በተጨማሪም በህገ ወጥ መንገድ የሚገቡና ባዕዶች ብለው የሚገልጿቸውን ፍልሰተኞች ወደ አሜሪካ ከመግባት እንደሚያስቆሟቸው ተናግረዋል። With your vote, inflation will stop. The illegal aliens will be turned back. They're not coming in. We got to stop them. በእናንተ ድምፅ የዋጋ ግሽበት እንዲቀንስ አደርጋለሁ። ሕገ ወጥ በአዶች እንዲመለሱ ይደረጋል። ወደዚህ አይመጡም። ማስቆም አለብን። እንደሰማችሁት ጥሩ ድንበር አለን ብላለች። ነገር ግን በዓለም መጥፎ የሚባል የድንበር አያያዝ ነው ያለን። እንግዳችን ፕሮፌሰር መሐመድ ጣይሮ ለምን ወደ ዲሞክራቶች እንደሚያዘነብሉ ያጫውቱናል። በጣም ቆንጆ ጥያቄ ነው። እንዳልከው የተወዳደርኩት እኔ ኢንዲፔንደንት ሆኜ ነበር። አሁን ሬጅስተርድ የተመዘገበ ካርድ ያለው ዲሞክራት ሆኝ ያለው የእኔ ፍልስፍና ክሎስሊ አላይን የሚሆነው ከዲሞክራቶች ጋር ነው። በሁሉም ኢሹ አይደለም ግን፣ በአብዛኛው ከነሱ ጋር እዛመዳለሁ። ሪፐብሊካኖች ትልቁ ችግራቸው በተለይ አሁን ይሄ የትረምፕ ፓርቲ ለሌላ ሰው ትንሽ ሀሳቡ ለየት ላለ ሰው ብዙ ቦታ ያላቸው አይመስለኝም። የራሳቸውም እድሜ ልካቸው ሪፐብሊካን የነበሩ ሰዎች ከርተው ትናንት ማታ እንዳየነው አንድ የቀድሞ ሪፕሬዘንታቲቭ እዛ ንግግር አድርጓል። ትራምፕን አትምረጡ ለካሜራ ድምፅ ካሜላ ሀሪስን ምረቱ ምረጡ ምናም ብሎ ተናግሯል። ሪፐብሊካን መሆን በጣም አስቸጋሪ ነው። ይህ ሁሉንም ነገር ይቃወማሉ። እኔ መቃወም ፖለቲካ ብቻ ሳይሆን ለምንድን ነው የቆምከው? ምንድን ነው የምታደረገው? የሰውን ሕይወት ለማሻሻል የሚለው ጥያቄ ነው የኔ ፍልስፍና እና ይህ ነው ከዲሞክራቶችም ጋር መቶ በመቶ አይደለም እንግዲህ መቶ በመቶ የሚባል ነገር የለም በፖለቲካ ግን ከሪፐብሊካኖቹ በተሻለ ከእኔ ፍልስፍና ጋር የሚሄደው ይሄ የዲሞክራቶች ፓርቲ ነው ለመሆኑ ሁለቱም ፓርቲዎች ለማሸነፍ ምን ያስፈልጋቸዋል ፕሮፌሰር ጣይሮ የሁለቱም ወገኖች የሕዝብን ድምፅ ለመሳብና ምርጫውን ለማሸነፍ ምን ማድረግ እንዳለባቸው ወይም ቀድሞውንም ማድረግ የነበረባቸውን ነገር አስመልክተው የግል ምልከታቸውን ያጋሩናል። ምርጫው ዛሬ የሚሆን ቢሆን ይሄ የሰውን ሀሳብ የሚለኩ ሰዎች እንደሚሉት ከሆነ የሕዝብ አስተያየት መለኪያን የሕዝብ አስተያየት መለኪያን ብለው ያ እና ካሜላ ሀሪስ ታሸንፋለች ነው የሚሉት እነሱ ዛሬ ቢሆን ግን በጣም ጥንቃቄ ያስፈልጋል። እንደምታስታውሰው ትረምፕ እጩ ሆኖ መጀመሪያ ጊዜ በቀረበበት ወቅት አያሸንፍም፣ ሂለሪ እንግዲህ ሂለሪ ነበረች። ሁለቱ ናቸው የተወዳደሩት። ሂለሪ ታሸንፋለች ተብሎ ሆቴል ተከራይታ የፓርቲ ቁሳቁስ አዘጋጅታ፣ ያን ማታ ትረምፕ አሸነፈ። እንግዲህ አሸናፊ የሚሆነው አዲስ ሪፐብሊካንን ዴሞክራት አርገህ ከነሱ ድምፅ አግኝተህ ሳይሆን፣ አንደኛ ቤዝህን ቮት እንዲያደረግ ማውጣት፣ ይሄ ሞቅታ ያልኩ ነገር ኤክሳይትመንት ፈጥረህ ሰው ቤት እንዳይውል ያንለት ቮት እንዲያደረግ ማድረግ ነው። አንደኛ እሱ ነው። ሁለተኛው ደግሞ አንድ ሳይደድ ቮተርስ፣ እነዚህ ምርጫን የሚወስኑ አብዛኛውን ጊዜ እነሱ ናቸው። ይሄ ሚዲያን ቮተር እንለዋለን እነሱን ያሳመነና ሁሉንም ሳይሆን አብዛኞቹን ወደ ራሱ ያመጣ ሰው ነው የሚያሸንፈው። እና አሁን እንደምናየው ካማላ ሀሪስ ኤክሳይትመንት ፈጥራለች። ወጣቶች ደግሞ የእሷን አጀንዳ የወደዱ ይመስላል። ፖል ያንን ያሳያል። ትራምፕ ችግሩ ቅድም እንዳልኩ ነው። ራሱን የሚመስል ሰው ነው ለቫይስ ፕሬዚደንት እጩ አድርጎ ያቀረበው። እና ብዙም ትራምፕ የማያመጣውን ሰው የሚስብለት አይነት ሰው አይደለም ግን እንዳልኩህ ነው የሕዝቡን ቨርዲክት የምናየው እንግዲህ ኖቨምበር ነው። የሁለቱም ፓርቲዎች ጉባኤዎች በመጠናቀቃቸውና የሁለቱም ፓርቲ እጩዎች በይፋ በመታወቃቸው ቀሪው ዘመቻው የሚጧጧፍበት ጊዜ ነው። የፕሬዝደንታዊና የምክትል ፕሬዝደንታዊ ክርክሮችንም የምንሰማበት ወቅት ነው። በመጨረሻም በጥቅምት 26 ቀን 2017 ዓ ም አሜሪካውያን በሚሰጡት ድምፅ አሸናፊው ይለያል። ለአሜሪካ ድምፅ እንግዲህ ወልዴ ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየት በዋትሳፕ በስልክ መስመራችን መደመር 1 202 251 3505 ላይ መልክታችሁን በድምፅ ቀርጻችሁ ብታስቀምጡልን ይደርሰናል ሆርን አት ቪኦኤ ኒውስ ዶት ኮም የሚል አድራሻችን ነው። አሁን ደግሞ የወጣቶች የአእምሮ ጤናን በተመለከተ ወደ ተዘጋጀው ሁለተኛው ቅርብራችን እለፍ። ዩናይትድ ስቴትስ ውስጥ በየ11 ደቂቃው አንድ ሰው ራሱን እንደሚያጠፋ የአሜሪካ በሽታ መከላከያና መቆጣጠሪያ መሥሪያ ቤት መረጃ ያሳያል። ባለፈው ዓመት ብቻ ወደ 50 ሺህ የሚጠጉ አሜሪካውያን ራሳቸውን አጥፍተዋል። በተለይ ዕድሜያቸው ከ10 እስከ 24 ዓመት ባሉ ወጣቶች ዘንድ ደግሞ 62 በመቶ የጨመረ ሲሆን በዛ ዕድሜ ክልል ለሚገኙ ወጣቶች ዋና የሞት መንስኤም መሆኑ ተመላክቷል። ይህ ቁጥር ትውልደ ኢትዮጵያን ወይም ኢትዮጵያ አሜሪካውያን ወጣቶችንም ያጠቃልላል። ቁጥሩ በጥናት ባይረጋገጥም ራሳቸውን የሚያጠፉ ኢትዮጵያዊ አሜሪካውያን ወጣቶች ቁጥር እየጨመረ መሄዱን ባለሙያዎች ይናገራሉ። ለዚህ ምክንያቱ ምንድነው? ችግሩን እንዴት መፍታት ይቻላል? በሚለው ላይ ለመወያየት ስመኝሽ የቆየ በአሜሪካ የመድኃኒት ቁጥጥር አስተዳደር መስሪያ ቤት ውስጥ በፒዲያትሪክ ፋርማኮሎጂስት የምታገለግለውን ዶክተር ሊሊ ሙልጌታና የማህበረሰብ ጥናት ባለሙያና በአፍሪካ ዲያስፖራ ማህበረሰብ ኮሌጅ ተደራሽ ዙሪያ የሚሰራ ተቋም መስራች ማቴዎስ መስፍንን ስቱዲዮ ጋብዛ አነጋግራለች። ውይይታቸው ዶክተር ሊሊ ራሳቸውን የሚያጠፉ ወጣቶች ቁጥር በአስደንጋጭ ሁኔታ እየጨመረ ሄደበትን ምክንያት ከምታብራራበት ይጀምራል። ይሄ ችግር በአበሻ ኮሚዩኒቲ ብቻ ሳይሆን በመላው ኮሚዩኒቲ የምናየው ትሬንድ ነው። በተለይ በጥቁር እና በኢሚግረንት ላይ ይሄን አይነት ኢንክሪስ በጣም እየታየ ነው። በተለይ ባለፈው አስር አመታት፣ የበለጠ ደግሞ ባለፈው አምስት አመታት አንደኛው ከሚመስለኝ እንግዲህ ይሄ የፕሮፌሽናል ፊልድ አይደለም ግን ኢንትረስት በጣም አለኝ በዚህ ፊልድ እና እኔ የሚመስለኝ አንድ ፓንደሚኩ ብዙ ይሄን ነገር አባብሶታል። ሰው ከሰው ጋር ብዙ አይገናኝም፣ ልጆች ቤት ውስጥ ናቸው፣ ብዙ ብዙ ኤሌክትሮኒክስ ይጠቀማሉ። ሁለተኛ ብዙ ስትሬስ አለ በኮሚኒቲያችንም ኢንጀነራል፣ በትምህርት ውስጥም ልጆች በጣም ብዙ ስትሬስ አላቸው። ብዙ አቺቭ እንዲያደርጉ ቤተሰብም ትምህርት ቤትም ፖሽ ያደርጋቸዋል። ሁለተኛ እነፍ በቂ ጊዜ የላቸውም ውጭ ለመጫወት ድሮኛ እንዳደግንበት ውጭ ተጫውተው የሚያድጉ ልጆች አይደሉም። ብዙውን ጊዜ ትምህርት ቤት ውስጥ ቢልዲንግ ውስጥ ከዛ መጥተው ደግሞ ቤት ውስጥ ነው። ለሰው ልጅ ጥሩ ሜንታል ሄልት እንዲኖረው ፀሐይ፣ ውጭ ኤክስፖዠር ያስፈልጓል። እሱ እሱ ኦቨር ታይም በጣም ቀንሶ ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት። ሌላው የምግባችን የኢንቫይሮንመንቱ የመቀየሩ በሙሉ ሜንታል ሄልት ላይ ብዙ ኢምፓክት አለው፣ ብዙ ኮንትሪቢቲንግ ፋክተር አለው። ሌላው ደግሞ እንግዲህ እንዳልኩት ይሄ ነገር በጣም የጨመረው ጥቁር ልጆች ላይ ነው። የእኛ ልጆቹ ፈለግንም አልፈለግም ለዚህ ሀገር ጥቁር ልጆች ናቸው። ሶ አንድ ሜጀር ፋክተር ከንሲደር ማድረግ ያለብን ሬሲዝምም ትምህርት ቤት ውስጥ ዘረኝነት ዘረኝነት ትምህርት ቤት ውስጥ ልጆቹ መንታል ሄልት ኢሹ እንዳላቸው አይደንትፋይ ሲደረጉ ትክክለኛውን ኬር ያገኛሉ ወይ? ሶ በሄልት ኬር ውስጥ የሚያለው ዘረኝነት ከንስደር መደረግ አለበት ብዙ ፋክተር አለው። ተያዦች ጉዳይ አሉ። አንተ በቀጥታ ከወጣቶች ጋር ነው የምትሰራው። በተለይ ደግሞ እዚህ ሀገር ከሚኖሩ ትውልደ ኢትዮጵያዊ ወይም ደግሞ እዚህ ተወልደው ካደጉ ኢትዮጵያዊ አሜሪካን ጋር በቅርበት ትሰራለህ እና ወጣቶችን ከምታነጋግራቸው፣ ከምታያቸው ኬዞች ተነስተ ወጣቶችን ለአእምሮ ጤና ችግር ወይም ለአእምሮ ህመም የሚዳርጓቸው ችግሮች ምንድን ናቸው? ብዙ ምክንያቶች አሉ። በተለይ እንግዲህ በእኛ በእኛ ህብረተሰብ መሰረት ብቻ ያው ከሌላ አፍሪካ ሀገር የሚመጡ ተማሪዎች ስላሉን፣ ግን በእኛ ሀገረሰብ ብቻ ያው ጥብቅ የሆነ አስተዳደግ ነው ያላቸው ልጆቹ። ኤክስፔክቴሽኑ በትምህርት አንጻር፣ ያው አንድ ሰው አገሩን ትቶ የሚያውቀውን ዘመድ አዝማድ ትቶ እዚህ ሀገር ሲመጣ ለልጆቹ ያላቸው ኤክስፔክቴሽን በጣም ሀይ ነው። ልጆቹ ደግሞ አይረዱም። ብዙ ጊዜ ወላጆች እኔ ሀያ ዶላር ይዤ ነው እዚህ ሀገር የመጣሁት፣ ወረቀት ሳይኖረኝ እዚህ ስንገላታ አንተን ለማሳደግ፣ እንደዛ አይነት ወሬ ነው ዩዥያሊ የምትሰሚው ከወላጆች እና ሁሉም ባይሆንም፣ የማንም ጄኔራሊ የኢሚግራንት ወላጅ ኤክስፔክቴሽን በጣም ሀይ ነው። ልጆቹ ልጆቹ ደግሞ ብዙ ጊዜ እንደምረዳው ከሆነ ሁለት መስፈርት ውስጥ ነው የሚኖሩ የቤት መስፈርት አለ ሚኒንግ በትምህርት በጣም ጎበዝ ናቸው። ቲፒካሊ፣ ሁሌ አይደለም ግን ሜጆሪቲ ተማሪዎች ከኢትዮጵያ ወላጆች የምናያቸው እንግዲህ በጣም ጎበዝ ናቸው ትምህርታቸው ላይ። ዳት ሚንስ በቤታቸው መስፈር ተቀባይነት አላቸው ማለት ነው። ውጭ ደግሞ ሌላ ዓለም ነው። ስለዚህ ትምህርት ቤት አሁን ለምሳሌ ቤት መቼም ሊወሩ የማይችሉ ታፒኮች አሉ ትምህርት ቤት ሊያወሩ የሚችሉት እነዚህ ልጆች በጾታ በቲ በቃ ጥቃቅን ነገሮች ወይም ስሊፕ ኦቨር አይደለ፣ ወይም ቢች ዊክ ወይም አንድ ቦታ ሄዶ በቃ መዝናናት፣ ይሄ ሁሉ በእኛ ባህል ብዙ ጊዜ ኢትዮጵያ ካደገ ሰው ጋር ተቀባይነት ላይኖረው ይችላል። ሶ ይሄን በእነዚህ ሁለት መስፈርት ውስጥ አክሰፕተብል ለመሆን ይሞክራሉ ልጆቹ እና አንዳንዴ ችግር ሲፈጠር ቤተሰቦቻቸው የሚቀበሉት አይነት ችግር ካልሆነ፣ ለምሳሌ ይሄ ድብርት ወይም ጭንቀት የሚባለው ነገር እውነት በአማርኛም እንትን ያለው ቃልም አደለም በደንብ የተለመደ ቃል አደለም። እና ምንድን ነው የሚያቅለሰልስህ ነው የሚባለው አንተ ወንድ ልጅ አደለህ እንዴ? በደንብ ስራ ነው እንደዚህ አይነት ነው በቃ መልሳቸው ብዙ ጊዜ። እና ልጆቹ ብዙ ጊዜ ተቀባይነት ያለው ችግር ስለማይመስላቸው አፍኖት ይቆያሉ ማለት ነው፣ አፍኖት ይቆያሉ እስከሆነ ጊዜ በኋላ አንድ ደሞ ያንን መስመር ካለፉ መመለስ በጣም ይከብዳል። ዶክተር ሊሊ ጠቀስ አድርገሸዋል ቴክኖሎጂ ብለሽ እና ማህበራዊ ሚዲያስ አንዳንድ ጥናቶችን ስመለከት ማህበራዊ ሚዲያ ለልጆችና ለአዳጊዎች አይምሮ ጤና ትልቅ ጉዳት እያደረሰ መሆኑን ነው የሚያመለክቱት እና የልጆችና የወጣቶች የማህበራዊ ሚዲያ አጠቃቀም ከአይምሮ ጤና ጋር እንዴት ነው የሚገናኘው? እንዴት ነው ተጽዕኖ የሚያሳድርባቸው? እኔ የሚመስለኝ ሶሻል ሚዲያ ማህበራዊ ሚዲያ የሰውን ግንኙነት ሪፕሌስ እያደረገ ነው። ከሰው ጋር ከመነጋገር አብሮም ሆነው በሶሻል ሚዲያ ነው የሚነጋገር። አብሮ ቁጭ ብለው ከመነጋገር በሶሻል ሚዲያ ሶሻል ሚዲያ ብዙ ኮሚኒኬሽን ስኪላቸውን እየቀነሰባቸው ነው። ትንሽ ችግር አለመግባባት ሲኖር ኢዚሊ ሪዞልቭ የማድረግ ችሎታቸው የደከመ ነው። ስትሬስ ማኔጅመንት፣ ቡሊንግ ሲኖር አንዳንድ ልጆች ሌሎች ልጆችን ወደ ታች የሚያረግ ኮመንት ምናምን ሶሻል ሚዲያ ላይ ሊደረግ ይችላል። ያንን ሪዞልቭ የማድረግ ችሎታቸው የደከመ ነው። ምክንያቱም ከሰው ጋር ግንኙነት ያላቸውታን በጣም ሪዲዩስድ ስለሆነ ይነግራቸዋል ከማህበረሰብ አዎ ከምነ ማህበሩ ስለሚነጥራቸው አንተናቸውን ችሎታቸው እየቀነሰ ሌላው ደግሞ ሶሻል ሚዲያ ብዙ ታይምም አለ። ሌላው ደግሞ ችግርን ሀንድል የማድረግ ሲትዌሽን ይሄ ጀኔሬሽን ችሎታቸውን እንደ በፊት አይደለም። ችግር እንዳይኖራቸው ነው የምናሳደጋቸው። ተተናቸው ስህተት ሲያደረጉ አብሯቸው እንደ መርዳት እኛ ስህተት እንዳያደረጉ እኛ ፕሬሸር እንዳያኖራቸው ፕሪቨንት እናደረጋቸው፣ እና አንድ ፕሬሽር ሲኖራቸው በተለይ ከማህበራዊ ከሶሻል ሚዲያ የመጣ ፕሬሽር ሲኖር ክራምብል ያደርጋሉ፣ በጣም ከባድ ይሆንባቸዋል። እሱን ሚኒማይዝ ማድረግ በተለይ ትናንሽ ልጆች ብሬናቸው ገና ዲቨሎፕ የሚያረግ እስከ 11 እስከ 12 ዓመት ድረስ ከዛም በኋላ ነው ብሬን ዲቨሎፕ የሚያደርገው። እስከዛ ያለውን ጊዜ በሚቻል መንገድ ኤሌክትሮኒክስ እና ሶሻል ሚዲያ ምንም አይስ መደረግ አላባቸው። ኖርማል ዲቨሎፕመንት እንዲኖር የብሬናቸው እንግዲህ እየተነጋገርንበት ያለ ነው፣ ራስን እስከ ማጥፋት ድረስ የሚያደርስ የወጣቶች የአእምሮ ጤና ችግር ነው። ጭንቀት፣ ድባቴ የመሳሰሉ የተለያዩ ችግሮችን ያካተተ ማለት ነው። ይሄ ደግሞ በዩናይትድ ስቴትስ ባሉ ልጆች ላይ ብቻ ሳይሆን ኢትዮጵያ ውስጥም ተወልደው ኢትዮጵያ ውስጥ እያደጉ ባሉ ልጆች ዘንድም ትልቅ ስጋትና ትልቅ ችግር እየሆነ ያለ ጉዳይ ነው እንግዲህ ማቴዎስ፣ አንተ ደግሞ ከወላጆች ጋርም በቅርበት ትሰራለህ ወላጆችንም ታነጋግራለህ፣ እና ወላጆችስ ልጆቻቸውን ምን ያክል ያውቋቸዋል? ምን ያክልስ ይረዷቸዋል? ያሉበትን ሁኔታ አያውቋቸውም። ብዙ ጊዜ ለምን መሰለሽ፣ አሁን እኛ የእኛ ስራ ዩኒቨርሲቲ ለማስገባት ነው እንግዲህ ልጆቹን የምንረደው። ዩኒቨርሲቲ ለመግባት ሲሉ ማንነታቸውን መግለጽ አለባቸው ለእነዚህ ዩኒቨርሲቲዎች። ስለዚህ አንዳንዴ ልጆቹ ቁጭ ብሎ አስበው በቃ መቼም ለማንም ተናግሮ የሚያውቁትን ነገር ጽፎው ለእኛ ይሰጡናል። እና አንዳንዴ የሚያሰጋ ነገር ካየን ለወላጆቻቸው ይህን ነገር ኮሚኒኬት እናደረጋለን። ግን ብዙ ጊዜ ቅድም ያልኩት ነገር ነው። በሁለቱም መስፈርት አክሰፕተብል መሆን ይፈልጋሉ ልጆቹ። በቤትም አንጻር አክሰፕተብል መሆን ይፈልጋሉ፣ ውጭም ቤተሰቦቻቸው የማይቀበሉትን ነገር ለቤተሰቦቻቸው አያቀርቡም ማለት ነው። ስለዚህ አፍኖት ቁጭ ይላሉ። እሱ ትልቅ ችግር ነው። ቢከዝ ከጊዜ ወደ ጊዜ እየባሰ እየባሰ እየባሰ ዲስተንሱ እየሰፋ እየሰፋ ይመጣል። ብዙ ጊዜ ደግሞ ልጆች ጎበዝ ናቸው። አንዳንድ በጣም ጎበዝ ልጆች አሉ። ሲዋሹ ማለት በጣም ደህና እንደሆኑ ራሳቸውን ማቅረብ ይችላሉ። ለእናትና ለአባት ልጁ እስከሳቀ ልጁ ደስ እስካለው ድረስ ሌላ የሆነ ውስጥ ችግር ያለ ላይመስላቸው ይችላሉ። የቤተሰብ ችግር፣ የራሱ ቤት ውስጥ ያለ ችግር አለ። ወይ እናትና አባት አለመስማማት፣ ለምሳሌ ይሄን ነገር ብዙ ጊዜ አየሁት ነው። እናትና አባት አለ ይሄ አለመስማማት፣ ማንም ትዳር ውስጥ ያለ ይመስለኛል። ግን አትሊስት ሪስፖንስብል በሆነ መንገድ ስምምነት ከሌለ እንኳን ከልጅ ፊት መሰዳደብ ወይ መጫጫህ አይመስልሽም። ልጅ የሚሰማ ግን ይሰማሉ እኛ ብዙ ጊዜ አንብበናል፣ ብዙ ጊዜ ልጆቹ ማነጋግሮናል። እዚህ ጋ የብዙ ወላጆች ጥያቄ የሚሆን የሚመስለኝ ታዲያ እንዴት ነው የልጅን አእምሮ ጤና ልከታተል የምችለው? ችግር ሲኖር እንዴት ነው ላውቀው የምችለው የሚለው ይመስለኛል። እና ዶክተር ሪሊ ወደ አንቺ ልምጣ። ወላጆች ልጆቻቸው ጭንቀት ወይም ድባቴ ውስጥ መሆናቸውን ሊያውቁ ወይም ደግሞ ለአእምሮ ጭንቀት መጋለጣቸውን ሊያውቁ የሚችሉባቸው መንገዶች ምንድን ናቸው? አይ ቲንክ ለውጥ ሲያዩ ሰው በፊት ተጫዋች የነበረ ልጅ ዝም ማለት ሲጀምር፣ ከመኝታ ቤት መውጣት ሳይፈልጉ፣ ከጓደኛ ጋር መገናኘት ሲያቆሙ፣ ከኖርማል ፓተርናቸው ሲወጡ ያኔ ለምን ብሎ መጠየቅ አለ። ምናልባት ስለ ዲፕሬሽን ወይም ስለ እንትን ችግር ላይኖር ይችላል ግን ኤኒ ታይም ልጅ ከለመደው ፓተርን ሲወጣ ለምን ብሎ መመልከት መጠየቅ። ሌላው ደግሞ አንዳንዴ እነሱ ራሳቸው እኔ እንደዚህ እኮ ደስ ያለኝም እንደዚህ አይነት እንትን አለኝ ብሎ ሊናገሩ ይችላሉ። ሶ ያላባቸውን ጭንቀት ስለ ጓደኛ ስለምን ሲያወሩ እኛ ማስተዋል ማስተዋል አለብን። አብራችሁን ስላላችሁ እናመሰግናለን። አሁን ደግሞ ጊዜው ለሙዚቃ ቃና አስረክባለሁ። እንግዲህ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ። ጤና ይስጥልኝ። እንደምናመሻችሁ ዘውትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹ መርጬ ወደ እናንተ የማደርሰው እንግዲህ ወልድ ነኝ። እስከ አራት ሰዓት አብራችኝ ትቆዩ ጋብዛለሁ። የዛሬውን የሙዚቃ ቃና የምንከፍተው ዌን አይወዝ ዩር ማን በተሰኘው በዚህ የብሩኖ ማርስ ሙዚቃ ነው። ብሩኖ ማርስ 11 የግራሚ ሽልማቶችን ሲያገኝ ከሁለት መቶ ሚሊዮን በላይ ቅጂዎች የሸጠ ሙዚቀኛ ነው። ዌን አይወዝ ዩር ማን የጸጸት ዜማ ነው። ከእውነተኛ የሕይወት ገጠመኙ የተቀዳ ሥራ ሲሆን ፍቅረኛው በወቅቱ ከእርሱ ጋር እንደነበረች ሳይንከባከባት በመቅረቱና በመሄዷ ማድረግ ስለነበረበት ነገሮች ይናገራል። አዲሱ ፍቅረኛውም የእርሱን ስህተት እንዳይደግም ይመክራል። But I just want you to know I hope it buys you flowers I hope it holds your hand Give you all his hours When he has the chance Take you to every party Cause I remember how much you loved to dance Do all the things I should have done ን ይ ዋዝ ርማን በብሩኖ ማርስ ነበር። የሙዚቃ ቃና ይቀጥላል። ደስ ብላኛል የሚለን ደግሞ ሚካኤል ለማ ነው። ከኤክስፕሬስ ባንድ ጋር የሠራው ድንቅ ዜማ ነው። እንደምትወዱት ተስፋ አድርጋለሁ። ገና ገሩ ሳያታ ትስቃለ i I'm talking so to me, you So what do me and you Is Like so fun. ሚካኤል ለማ ነበር ደስ ብላኛለች ሲል የነበረው በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው እስከ አራት ሰዓት የማስተናግዳችሁ እንግድ ወሌ ነኝ Forever, Jay-Z now, Mr. Hudson, Bagara a musicano. Let us never a The music's Sun is always out and you never get old. And the champagne's always calling The music's always good And the pretty girls just happen to stop by in the hood And they hop they pretty ass up on the hood of that pretty ass Call Without a wrinkle in today Cause there's no tomorrow Just a picture perfect day that lasts a whole lifetime And it never ends Cause all we have to do is hit you So let's just stay in the moment Smoke some drink, drink some wine Reminisce, talk some Forever young is in your mind Leave them off the can of race Leave a space no time, so when the director yells cut, I'll be fine. I'm forever young. Forever. Where we're alive, life is for living, I'm living high See it somewhere up in the sky, then I die I'll be alive for a million years, My bye are so not for legend, I'm forever young, my name shall survive Through the darkest blocks of a kitchen, souls of a pirate's pots My name shall be passed down to generations While debating up in barbershops Young, slung, hung here, shoulder and from here With a little ambition, just what we can become here and as the father passed the story down to his son's ears, younger kid, younger every year, yeah. So if you love me, baby, this is how you let me know. Don't ever let me go. That's how you let me know, baby. i on Forbes, this gorgeous. Hold up. Got a lost, they be talking. I be talking more, be nauseous. Hold up. I'll be here forever. You know I'm on my fault. I ain't with foreclosure. I will never forfeit. Less than four bars. Google bring the chorus in. Did you keep the picture yet? you will painting you a of young. ጄይዚ እና ሚስተር ሄድሰን ነበሩ፣ ያንግ ፎርኤቨር ከተሰኘው ዜማቸው ጋር። ልድረስሽ የዲ በክሉ ዜማ ነው። ልድረስሽ እንደ ግጥም፣ ላፍልቅሽ እንደ ዜማ ዓለም አጀብ ያለው ፍጹም ያልተሰማ

but <tries> then ልድረስሽ በዲ በኩሉ ነበር ኪሊንግ ሚ ሶፍትሊ። ከዚህ ቀደም ሎረን ሂል ከፊውጂስ ጋር የተጫወተችውን ጋብዣችሁ ነበር። ዛሬ የምንሰማው ሮቤርታ ፍላክ ያዘመችው ነው። ከእርሷ ቀደም ብሎም ሌሎች ተጫውተውታል። ሮቤርታ ፍላክ አንድ ቀን በበረራ ላይ ሳለች፣ በወቅቱ የሬዲዮ ስርጭት በአውሮፕላን ውስጥ ይሰማ ነበርና ሎሪ ሊበርማን ስታዜም ሰማች። ከአውሮፕላን እንደወረደች ታዋቂው የሙዚቃ አቀናባሪው ኩዊንሲ ጆንስ ጋር በመደወል እርሷም ዜማውን መሥራት እንደምትፈልግ ገለጸች። ይህ እርሷ የሠራችው ታዲያ ዜማው ተወዳጅ እንዲሆን እንዳደረገ ይነገራል። ኪሊንግ ሚ ሶፍትሊ፣ ሮቤርታ ፍላክ ያዘመችውን ነበር ያደመጥ ነው። አካሌ የተወዳጁ ኤፍሬም ታምሩ ለስለስ ያለ የፍቅር ዜማ የምሰናበታችሁ በዚሁ ነው። ለሳምንት ቀጥሮ ይዘን እንለያይ። እንግዲህ ወልዴ ነኝ። ሰላም የነበራችሁ አድማጮቻችን፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ዋና አዘጋጅ ቆንጅታ የነበረች እንዲሁም ፕሮግራሞችን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳቸው ያመሸሁት አስማማኝ ነው ነበርኩኝ። ነገ በሌሎች መሰናዳዎችን እንጠብቃችኋለን። መልካም ምሽት ይሆንላቸው።